አድማጮች አሁን ቀደም ብለን በመግቢያችን ወደ ጠቆም ነውና በስፋትም እያነጋገረ ወዳለ ሰሞንኛ ጉዳይ እንውሰዳችሁ ስለናት ክብሬ አቶ ድምፃዊ ቴዲ አፍሮ የኢትዮጵያ አልበሙ ምርቃት መከልከሉን በፌስቡክ ገጹ አስታወቀ። ነሐሴ 28 2009 ዓ ም ከምሽቱ አንድ ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በደመቀ ሁኔታ ልናካሄድ የነበረው የኢትዮጵያ አልበም ምርቃት አስፈላጊው ዝግጅት ሁሉ ተጠናቆና ጥሪ ለተደረገላቸው እንግዶች የመግቢያ ወረቀት ታድሎ ካበቃ በኋላ በሰዓታት ልዩነት ውስጥ ጉዳዩ ይመለከተኛል የሚለው የመንግስት አካል መርሃ ግብሩን ማካሄድ እንደማንችልና ፍቃድ እንደሚያስፈልግም በመግለጽ ዝግጅቱ እንዳይካሄድ መከልከሉን ለክብራን ወገኖቻችን ስናሳውቅ የተሰማንን ከፍተኛ ሐዘን በመግለጽ ነው ብሏል የቴዎድሮስ ካሳሁን መግለጫ። በጉዳዩ ላይ የኢትዮጵያ መንግስትና ድምፃዊውን ለማነጋገር ያደረግነው ጥረት አልተሳካም። የኖክ የኖክሰማ ጊዜር ህዝብ አስተያየቶችን እንዲህ አሰባስቧል። ግን አስተያየት የለኝም። እንዴት ደወልክ? እንደዚሁ በለፍ ተቀደም አመሰግናለሁ። ሀሎ ሀሎ፣ ጤና ይስጥልኝ። ሄኖክ ሰማእግዜር እባላለሁ ከአሜሪካ ድምጽ ነው የምደውለው የህዝብ አስተያየት እንደዚህ እየሰበሰብኩ ነበረ። እሺ እሺ። ቴዲ አፍሮ የኢትዮጵያ አልበሙን ለማስመረቅ ነሐሴ ሀያ ስምንት ዝግጅት ነበረው እና ይሄ በጸጥታ ኃይሎች ተሰርዞበታል። እዚህ ላይ የህዝብ አስተያየት እየሰበሰብኩኝ ነበረ። ሰምተው ከሆነ ዜናውን ምን አይነት ሀሳብ ያደረቦት? የግለሰብን ነጻነት የመንፈግ ያህል መስሎ ነው የሚሰማኝ ለእኔ እንደ ግለሰብ ማለት ነው። እንዴት፣ የግለሰብ ነጻነትን እንደመንፈግ ሲሉ? ለምሳሌ ከአሁን በፊት ብዙ አርቲስቶች አሉ፣ ብዙ ብዙ አርቲስቶች ማለት ነው እና እንደዚህ አዲስ አልበም በሚያወጡበት ሰዓት፣ ያለምንም የመንግስት ፍቃድ፣ ያለምንም ጥያቄ ከነሱ ኦርጋናይዝ ማድረግ በፈለጉበት ቦታ ደግሞ አድናቂቻቸውን ጨርሶች ያስመርቋት፣ አስመርቄም አውቃለሁ። ምን የተለየ ነገር ያለ ይመስላል? በሙዚቀኛ ቴዲ አፍሮ ምናልባት አሁን እንግዲህ አዲስ የወጣው አልበም ላይ አንዳንድ ዘፈኖቹ ያው እሱ ባይልም እንደ ህብረተሰቡ እንደሚለው ምናልባት የግሉን አስተያየት ሊሆን ይችላል። ያለው ግን ህብረተሰቡ ያው የልቡን የውስጡን ስለገለጸለት ከረንትሊ አገሪቱ ውስጥ ካለው ሁኔታ ጋር እያገናዘበ ብሶት መወጫ አይነት ነገር አድርጎት ሊሆን ይችላል ዘፈኑን። እና ህብረተሰቡም ያንን ተከትሎ ወደ ሌላ አቅጣጫ ህብረተሰቡን ትል ይልብናል ብሎ ስለታሰበ ይመስለኛል፣ እንደ እኔ ማለት ነው የተከለከለበት ምክንያት እንጂ፣ እንደ ማንኛውም ዘፋኝ፣ እንደ ማንኛውም ማስብ አልበም ማስመረቅ መብት ሙሉ ዲሞክራሲያዊ መብት ያለው ይመስለኛል እና በማንኛውም ግለሰብ እንዲህ ነው እንዲህ ነው ተብሎ ፕሮግራም እንዳያዘጋጅ የሚከለከልበት ምክንያት ወይና የታይ ማለት ብዬም አላስበል ትክክል ነው ብዬም አላስበል። ሎ ሎ አቤ እንደምን ዋልክ? ደህና ዋልክ ወይ? ሄኖክ እባላለሁ። ሄኖክ እባላለሁ። አዎ ሄኖክ ሰማ ጊዜር ጋዜጠኛ ነኝ፣ ከአሜሪካ ድምጽ ነው የምደውልልህ። ጋዜጠኛ ነኝ። እንደምን አመሸህ? እግዚአብሔር ይመስገን። ዜናውን ሰምተሃል? ምን አስተሳሰብ አደረብህ? ይለሰ በሚለው ስ ውሰደው አመሰግነ። ከየት ከተማ ነው ግን? ከተማው ደሴ ነው። ያው በጣም የሚከብድ ነው ግን አይቻለሁ። እንትኑ ኤስቪ ላይ አይቻለሁ። በጣም አሳዛኝ ነው። ያው ይስተካከላል፣ ይፋከላ ያስባለሁ ነው እህ ይስተካከላል ስትል፣ አህ ያው የተሰረዘው ወደ እንትን ይመለሳል ማለት ነው ለቀው እንትኑ የቴዲ አፍሮ አድናቂ ነህ አንተ? ከየት ከተማ ነው ከተባታል። ለምን ይመስልሃል ይሄ የሆነው? ከዚህ እንግዲህ አይ ዶንት ኖው እንግዲህ አንድ ሰው ለብ ብዙ ነገር አውጥቶ እንግዲህ ሲሰራበት ይከብዳል። ነገር አውጥቶ ነው እንትን የሚለቀቅ። በጣም አመሰግናለሁ። እሺ፣ ቴንኪ ዩ፣ ቴንኪ ዩ። ኢትዮጵያ በስፋት እያነጋገረ ባለው የእውቁ ድምፃዊ ቴዲ አፍሮ የአልበም ምረቃ መከልከል ጉዳይ ላይ ቀደም ሲል ከሙዚቃው ቀደም ብሎ ባለፍ አለፍ ከተለያዩ አካባቢዎች በስልክ የተገኙ አድማጮችን አስተያየት ነበር ቀደም ሲል የሰማችሁት። በቀጣይ ፕሮግራማችን ቴዲን እንዳገኘን እናቀርባለን።